ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው፣ እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው ዝግጅት አሁን ጀመረ። ጤና ይስጥልን አድማጮች፣ እንደምን ውላቸው አምሽታቸዋል። ሰኞ ነሐሴ 29 2009 ዓ ም የምናስተናግዳችሁ አዲሱ አበበና ቆንጅት አየነን። ለምሽቱ ያሉንን መሰናዶዎች ለማስተዋወቅ መንግስትና ሌሎች አጋሮች ለሰብአዊ እርዳታ እንዲሁም ለምግብ ዋስትና መርሃ ግብሮች የሚያደርጉትን ድጋፍ ማሳደግ እንዳለባቸው የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ አሳሰቡ። Every country will have to decide based upon its own policies, priorities and values what is enough. የበለጠ እንዲያደርጉ ነው እየጠየቅን ያለ ነው። እያንዳንዱ ሀገር ከፖሊሲው ቅድሚያ ከሚሰጣቸው ነገሮችና ከእሴቶቹ በመነሳት በቂ የሚሆነው ምን ያህል እንደሆነ መወሰን ይኖርበታል። የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን የኢትዮጵያ ጉብኝታቸውን ከማጠናቀቃቸው በፊት በሰጡት ቃል የተወሰደ ነው። ከሰጡት ቃል ቀጥታ የተወሰደ ነው። ዝርዝሩ ከዜና በኋላ ይቀርባል። የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ለምስራቅ አፍሪካ የጋዜጠኞች ቡድን የሰጡት ገለጻና ሌሎችም ዘገባዎች አሉን። የዛሬ ሰኞ መደበኛ ፕሮግራሞች ስፖርት፣ አፍሪካ ነክ ርዕሶችና ጤና ተዘጋጅተዋል። ዛሬ በዩናይትድ ስቴትስ ዓመታዊው የሰራተኞች ቀን ሌበር ዴይ በዓል እየተከበረ ነው። ፕሮግራማችንን ብርሃን ኃይሉ ትመራለች። መሐንዲሱ ደግሞ ጀስቲን ነው። አሁን ወደ ዓለም ዜና እናልፋለን። የሳውዲ አረቢያ መንግስት አገር ውስጥ በስደት ላይ ያሉ ብዙ መቶ ሺዎች ኢትዮጵያውያንን ለማስወጣት ያለውን እቅድ እንዲገታ ሂዩማን ራይትስ ዎች የተባለው የሰብአዊ መብት አስከባሪ ድርጅት አሳሰበ። ሂዩማን ራይትስ ዎች ከሳውዲ ሊባረሩ ይችላሉ ያላቸው እነዚህ ኢትዮጵያውያን ባለፈው ነሐሴ ወር እንዲመዘገቡ አሊያ ግን እንደሚባረሩ የተነገራቸውና የተሰጠውን የመመዝገቢያ የጊዜ ገደብ ያሳለፉ መሆናቸው ነው። የሂዩማን ራይትስ ዎች የአፍሪካ ቀንድ ከፍተኛ ተመራማሪ ፌሊክስ ሆርን እንዳስታወቁት እነዚህ ፍልሰተኞች ወደ ሀገራቸው ቢመለሱ እስር አሊያም የከፋ አደጋ ሊያገኛቸው እንደሚችል ተገቢ ስጋት አላቸው። ብንመለስ በአገዛዙ ልንገደል፣ ልንታሰርና ሰቆቃ ሊደርስብን ይችላል ማለታቸውን ሆርን ለአፍሪካ ቀንድ አገልግሎት ተናግረዋል። እናም አሉ ተመራማሪ ሆርን ጭቆናን ሽሽት ከሀገሩ የሚሰደድ ፍልሰተኛ ወደ ሀገሩ መመለስ ከፈራ ዓለም አቀፍ ከለላ ወይም ጥገኝነት የማግኘት መብት አለው። በአሁኑ ወቅት ሳውዲ አረቢያ ውስጥ ወደ 400,000 ኢትዮጵያውያን የሚገኙ ሲሆን መኖራቸውን ለመንግስት አሳውቀው የተመዘገቡት ግን በጣም ጥቂት ናቸው። በኢትዮጵያ በኩል መንግስት ምንም አይነት ሰቆቃ እንደማይፈጽምና ይልቁንም ተመላሾችን በጸጋ እንደሚቀበልና እንደሚመድባቸው በየአካባቢውም በየመኖሩ መኖሪያ ቤታቸው እንደሚመልሳቸው ያሳወቀ መሆኑ ተደጋግሞ ተገልጧል። የኬንያ ብሔራዊ የምርጫ ኮሚሽን እንዳስታወቀው በቅርቡ በሀገሪቱ ጠቅላይ ፍርድ ቤት ውድቅ የተደረገውን የድምፅ አሰጣጥ የሚተካ አዲስ ፕሬዝደንታዊ ምርጫ እንደ አውሮፓውያን አቆጣጠር በመጪው ጥቅምት 17 ቀን ሊካሄድ ቀጠሮ ተይዞለታል። ነጻው የምርጫና የድንበሮች ኮሚሽን ዛሬ ሰኞ በሰጠው መግለጫ ፕሬዚዳንቱ ኡሁሩ ኬንያታ እና የተቃዋሚ መሪው ራይላ ኦዲንጋ ብቻ ናቸው ተፎካካሪዎቹ ብሏል። ያለፈውንና ኡሁሩ ኬንያታ አሸንፈዋል የተባለበትን የምርጫ ውጤት ጠቅላይ ፍርድ ቤቱ ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በስልሳ ቀናት ውስጥ እንዲካሄድ መወሰኑ የሚዘነጋ አይደለም። ይህ በዚህ እንዳለ የኬንያ ጠቅላይ ፍርድ ቤት የፕሬዝደንታዊ ምርጫ ውጤት ውሳኔ በኬንያታ ደጋፊዎች ዘንድ ቅሬታ ሲያሳድር፣ በተቀናቃኛቸው በራይላ ደጋፊዎች በኩል ደግሞ ልዩ ደስታን ፈጥሯል። ሁለቱ ተፎካካሪዎች ውሳኔው ከተላለፈ በኋላ ወደ ምርጫ ቅስቀሳ እንደሚገቡ የተናገሩ ሲሆን ፕሬዝደንት ኬንያታ ግን ባለፈው አርብ ውሳኔውን የሰጡትን ዳኞች ተዛልፈዋልና ከኬንያ የፍርድ ቤት ዳኞች ማህበር ዘንድ ወቀሳ ቀርቦባቸዋል። በመጽሔት ክፍለ ጊዜ የሚያብራራው ዘገባ ይኖረናል። ቡሩንዲ ውስጥ ከሚያዚያ 2007 ዓ.ም አንስቶ ባለፉት ሁለት ዓመታት ተኩል ጊዜ ውስጥ በመንግስቱ ደጋፊዎች በሰብዕና ላይ ወንጀሎች ተፈጽመው ሊሆን እንደሚችል የጠቆሙ የተባበሩት መንግስታት ድርጅት ገለልተኛ ባለሙያዎች ዓለም አቀፍ ምርመራ እንዲከፈት ጥሪ አሰምተዋል። የመንግስታቱ ድርጅት ኤክስፐርቶች አገኘን ያሉትን ጭብጥ ባካተተው ሪፖርት ላይ ሊሳሽ ላይን ከጄኔቫ ያጠናቀረችው ዘገባ አለ። ሰሎሞን አባቴ ያቀርበዋል። ግድያ፣ መድፈር፣ ሰዎችን በዘፈቀደ መያዝና ማሰር፣ ደብዛ ማጥፋት፣ ማሰቃየትና ማሳደድን የመሳሰሉ ብርቱ የመብቶች ጥሰቶች ቡሩንዲ ውስጥ ባለፉት 30 ወራት መፈጸማቸውን ሪፖርቱ መዝግቧል። የመንግስታቱ ድርጅት መርማሪ ኮሚሽን ፕሬዚደንት ፋትሳሁ ጌርጉዝ ለቪኦኤ በሰጡት ቃል ረገጣዎቹን ማካሄድ የተጀመረው በሚያዝያ 2007 ዓ ም ቡሩንዲ ውስጥ ቀውስ ከተቀሰቀሰበት ጊዜ አንስቶ ሲሆን ሁኔታው ዛሬም ቀጥሏል ብለዋል። በተለይ ማሰቃየት፣ መድፈርና ከሕግ ውጭ የሚካሄዱ ግድያዎች እጅግ የተንሰራፉና በተደራጀ ሁኔታ የሚካሄዱ ናቸው ብለዋሉ ጌርጉዝ ቡሩንዲ ውስጥ በሰብዕና ላይ ወንጀሎች መፈጸማቸውን ለማመን የሚያስችል ምክንያታዊ መሰረት አለን። ስለሆነም በእነዚህ ወንጀሎችና አሁን ቡሩንዲ ውስጥ እየተካሄዱ ባሉ አድራጎቶች ላይ ምርመራ እንዲከፍት ለዓለም አቀፉ የወንጀል ፍርድ ቤት ጥያቄ ያስገብተናል። ቀውሱ የተጫረው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን የመወዳደር እቅዳቸውን ባሳወቁ ጊዜ ሲሆን ያኔ የፕሬዝደንቱ ሀሳብ ሕገ መንግሥቱን እንደሚጻረር የተናገሩ ተቀናቃኞቻቸው ተቃውሞዎችን አስነስተው ነበር። የወንጀሎቹ ቀንደኛ አራማጆች አሉ ኦጌርጉዝ የብሔራዊ ደህንነት አገልግሎቶች ፖሊስና የሀገሪቱ ጦር እንዲሁም ኢምቦኔራ ኩሬ የሚባለው የገዢው ፓርቲ የወጣቶች ሊግ ናቸው። ግጭቱ የጎሳ ቃና ባይጠፋበትም በአመዛኙ ፖለቲካዊ መሆኑን አመልክተዋል። ፕሬዚደንቱ ኮሚሽኑ ፍተሻዎችን ለማካሄድ ወደ ብሩንዲ እንዲገባ መንግስቱ ባለመፍቀዱ በሪፖርት ውስጥ የተካተቱት ጭብጦች የተመረኮዙት ደህንነታቸው ብዙውን ጊዜ አደጋ ላይ ካለ እዚያው ሀገሪቱ ውስጥ ከሚገኙ እንዲሁም ከተሰደዱም ከአምስት መቶ በላይ ከሚሆኑ ሰዎች ጋር የተደረጉ ቃለ መጠይቆችን እንደሆነ ኡጌርጉዝ ገልጸዋል። መንግስቱ ከኮሚሽኑ ጋር ለመተባበር ፈቃደኛ ካለመሆኑን በተጨማሪ ለሪፖርቱም መልስ አለመስጠቱን ፕሬዚደንቱ ተናግረዋል። ይህ ዛሬ የወጣው የኮሚሽኑ ሪፖርት በቀጣዩ ሳምንት ውስጥ ለተባበሩት መንግስታት የሰብዓዊ መብቶች ኮሚሽን እንደሚቀርብ ተገልጿል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ኮሪያ ጦር ዛሬ ሰኞ ወደ ጃፓን ባህር ያደረገው ተከታታይ የሚሳይል ተኩስ የ ሰሜን ኮሪያን የኒውክሌር ጥቃት ለመቃወም በሚመስል መልኩ የተቃጣ መሆኑ ተነገረ። የደቡብ ኮሪያው ሚሳይል ተኩስ ይፋ የሆነው የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ዛሬ ሰኞ ተሰብስቦ የሰሜን ኮሪያን የኒውክሌር ጦር መሳሪያ በሚመለከት ለመነጋገር የውይይት አጀንዳ ከቀረጸ በኋላ መሆኑ ነው። ሰሜን ኮሪያ ጠንከር ያለ ማዕቀብ ሊጣልባት ይገባል ሲሉ የደቡብ ኮሪያው ፕሬዝደንት ሙን ጄኢን እና የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ በቴሌፎን መነጋገራቸውን አንድ የደቡብ ኮሪያ ፕሬዝደንታዊ አፈቀላጤ አስታውቋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ ሰኞ ይፋ እንዳደረገው ከሆነ ሰሜን ኮሪያ ሌላ ተምዘግዛጊ እና ተወንጫፊ ሚሳይል ልትተኩስ እየተሰናዳች ነች። የቻይና የመከላከያ ሚኒስቴርም በሰሜን ኮሪያ የኒውክሌር ሙከራ ላይ ቤጂንግ ለሚገኘው የሰሜን ኮሪያ ኤምባሲ ተቃውሞውን አሰምቷል። የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማትስ ትናንት እሑድ ሰሜን ኮሪያ ለዚህ አድራጎታ አይቀጡ ቅጣት ነው የሚያገኛት ሲሉ ፕሬዚደንት ዶናልድ ትራምፕ የሰጡትን ማስጠንቀቂያ መሰል መልእክት አስተጋብተዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሕፃናት ሆነው ወዲህ ወደ ዩናይትድ ስቴትስ በህገ ወጥ መንገድ የገቡ የውጭ አገር ዜጎች ወደ አገራቸው እንዳይመለሱ የሚከለክለውን ፕሮግራም ለማቆም የሚሰጡትን ውሳኔ ነገ ይፋ ያደርጋሉ ተብሎ ይጠበቃል። እርምጃውን ለጋዜጠኞች የገለጡ ባለስልጣናት እንደተናገሩት ከሆነ ምክር ቤቱ በጉዳዩ እንዲወያይበት የስድስት ወር ጊዜ ገደብ ይዞ ነው ውሳኔያቸው ይፋ የሚሆነው። ይህ በቀድሞ ፕሬዚዳንት ባራክ ኦባማ ብቸኛ ትዕዛዝ ላይ ስራ ላይ የዋለው ህግ፣ የምክር ቤት አባላት እንዳልተነጋገሩበትም ታውቋል። ማን ያውቃል ላሉ አንድ ባለስልጣን ፕሬዚዳንቱ ደግሞ ነገ ሀሳባቸውን ሊለውጡ ይችላሉ። ይህ በሕፃነት እድሜያቸው በሕገ ወጥ መንገድ ወደ ዩናይትድ ስቴትስ የገቡ ዜጎች ወደ ትውልድ ሀገራቸው እንዳይመለሱ የወጣው ፕሮግራም ወደ ስምንት መቶ ሺህ የሚሆኑና የስራ ፈቃድ ያላቸው ቤተሰቦች ከልጆቻቸው ጋር እንዲቆዩ እድል እንደሰጠ ይታወቃል። በዚህ ፕሮግራም የተካተቱ ብዙዎቹ ሰዎች ወደ ዩናይትድ ስቴትስ የገቡት በሕፃንነታቸው በመሆኑ ከትውልድ ሀገራቸው ጋር ምንም አይነት ግንኙነት የላቸውም። አፈ ጉባኤ ፖል ራያን እና ሌሎች ሪፐብሊካን የምክር ቤት አባላት ፕሬዚዳንቱ ይህን ፕሮግራም እንዳያቋርጡ በተደጋጋሚ አሳስበዋቸዋል። ዜናው አበቃ። የዓለም ዜናዎቹን አደመጥን። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራም ነው። የምናስተናግዳችሁም ቆንጆ ይታይና፣ አዲሱ አበበ እንኳን ደህና መጣህ። በነገራችን ነው ጥሩ እረፍት ነበር፣ ምንም አልጠራጠር። ወደ መጽሔት ክፍል እናልፋለን። አድማጮች፣ በቅድሚያ የምሽቱ አብይ ርዕስ መንግስትና ሌሎች አጋሮች ለሰብአዊ እርዳታና ለምግብ ዋስትና ፕሮግራሞች የሚያደርጉትን ድጋፍ ማሳደግ እንዳለባቸው የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ አስተዳዳሪ ያሳሰቡ አምባሳደር ማርክ ግሪን ይህን ያሳሰቡት የኢትዮጵያን ጉብኝት አጠናቀው ወደ ሀገራቸው ከመመለሳቸው በፊት ለጋዜጠኞች በሰጡት መግለጫ ነው። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። አዲሱን ኃላፊነት ከያዙ የመጀመሪያ ለሆነ ጉብኝት ወደ ኢትዮጵያ የመጡት የዩኤስኤአይዲ አስተዳዳሪ ማርክ ግሪን ጉብኝታቸውን ያጠናቀቁት ለጋዜጠኞች መግለጫ በመስጠት ነው። በጥያቄና መልስ ከተነሱት ነጥቦች አንዱም በድርቅ ለተጎዱ ወገኖች የሚደረግ እርዳታና ዜጎች የምግብ ዋስትናቸውን እንዲያረጋግጡ ለማስቻል የሚደረገው እንቅስቃሴ ነው። ሌሎች አጋሮች የበለጠ ገንዘብ እንዲመድቡ ጥሪ ሲያቀርቡ የእስካሁኑ በቂ አይደለም ማለትዎት ነው ወይ የሚለው ከቀረቡላቸው ጥያቄዎች አንዱ ነው። ተከታዩን መልሰዋል። Every country will have to decide based upon its own policies, priorities and values what is enough. የበለጠ እንዲያደርጉ ነው እየጠየቅን ያለ ነው። እያንዳንዱ ሀገር ከፖሊሲው ቅድሚያ ከሚሰጣቸው ነገሮችና ከእሴቶቹ በመነሳት በቂ የሚሆነው ምን ያህል እንደሆነ መወሰን ይኖርበታል። ነገር ግን አጋሮቻችን እንዲረዱና የበለጠ እንዲያደርጉ እየጠየቅን ነው። ምክንያቱም የእርዳታ ፍላጎቱ ከፍተኛ ነው። የድርሻችንን እያደረግን እነዚህን ጥሪዎች ማድረጋችንን እንቀጥላለን። የድርሻችንን ማድረጋችንንም እንቀጥላለን ነው ያሉት። ዩናይትድ ስቴትስ ዋነኛዋ የኢትዮጵያ የሰብአዊ እርዳታ ለጋሽ አገር ናት። አስተዳዳሪው ማርክ ግሪን ሰሞኑን በአዲስ አበባ ይፋ ያደረጉትን ጨምሮ በዚህ ዓመት ለተከሰተው ድርቅ ብቻ እንኳን ከ450 ሚሊዮን ዶላር በላይ ድጋፍ አድርጋለች። ይህም ሆኖ ግን መንግሥት ጥረቱን እንዲያሰፋ፣ ሌሎች አጋር መንግስታትም የበለጠ ገንዘብ እንዲያወጡ ነው አምባሳደር ግሪን እየጠየቁ ያሉት። ለአምባሳደር ግሪን ከቀረቡት ጥያቄዎች አንዱ የቻይናንና የዩናይትድ ስቴትስን ድጋፍ የሚያነጻጽር ነው። ቻይናዎች በመሰረተ ልማት ግንባታና በመሳሰሉ ዘርፎች ሲሳተፉ፣ ዩናይትድ ስቴትስ የዜጎችን ድርቅ የመቋቋም አቅም ለመገንባትና ሰብአዊ ድጋፍ ለማድረግ እየሰራች መሆኑን በማነጻጸር የቀረበ ጥያቄ ነው። ተከታዩ መልሰዋል። ቻይናዊ በኢትዮጵያ ሶማሌ ክልል የሚካሄደውን የምግብ ስርጭትና ድጋፍ ተዘዋወሬ ስመለከት ለረሃብ ለተጋለጡ ሰዎች በሚታደለው ምግብ ላይ የቻይናን አርማ ለማግኘት ሞክር ያለው ነገር ግን ማየቴን አላስታውስም። እናም አሜሪካ ከሰብአዊ ድጋፍ አንጻር ማንም አገር የማያደርገውን ድጋፍ የምታደርግ አዛኝ አገር ናት። ያንን ማድረጋችንን እንቀጥላለን። the American model of development and development assistance is such that we build country capacity and we leave something behind. በሁለተኛ ደረጃ ደግሞ የአሜሪካ የልማትና የልማት እርዳታ ሞዴል የአገር አቅም መገንባትና ቀጣይ የሆነ ነገር ትቶ መሄድ ነው። ስለዚህ ፕሮግራሞቻችን ሲጠናቀቁ ከገበያ ጋር መስራት የሚያውቁ፣ የራሳቸውን ፈተናዎች ማለፍ የሚችሉ ኢትዮጵያውያንን ትተን እንሄዳለን። አገራት ራሳቸውን የሚያስተዳድሩበትና የሚመሩበትን አቅም መገንባቱ ላይ እናግዛለን። ምክንያቱም ያ መደረግ ያለበት ትክክለኛው ነገር እንደሆነ እናምናለን። በዚያ ዘርፍ እኛ የምንሰራውን የሚሰራ ማንም የዓለም አገር የለም። ቻይና በሰብአዊ እርዳታ በኩል መስራት ከፈለገች የተወሰነም ሰርተዋል። የበለጠ እንዲሰሩ እንጋብዛቸዋለን። ለእርዳታ ያለው ፍላጎት ትልቅ ነው። የበለጡ ሰዎች እንዲሳተፉ የሚያስችል ከፍተኛ ክፍተት አለ። ቻይና ግድብ ለመስራት ካገዘች ጥሩ ነገር ነው። የእኛ ኢንቨስትመንትና የእኛ የልማት ሞዴል የምንሰራባቸውን አገሮች ህዝብ ህይወትና የኢኮኖሚ እድል እንዴት እንደሚያሰፋ በጣም እተማመናለሁ ነው ያሉት። በፕሬዝዳንት ዶናልድ ትራምፕ የአስተዳደር ዘመን የተሾሙት የዩኤስአይዲ የመጀመሪያው አስተዳዳሪ ማርክ ግሪን የኢትዮጵያ ጉብኝታቸውን አጠናቅቀው የተመለሱት ባለፈው አርብ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። የምሽቱን አብይ ርዕስ ነው ያደመጥነው። አሁን ወደ መጽሔት ክፍለ ጊዜ ዘገባዎች እንሻገራለን። አልሻባብ በሶማሊያ ውስጥ በሚቀጥሉት አራት ዓመታት እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ተናገሩ። ከዚህ በኋላም ከአገሪቱ የጸጥታ ኃይሎች ቁጥጥር ውጪ ሊሆን እንደማይችልም ገልጠዋል። የአዲስ አበባው ዘጋቢያችን መለስካቸው አማ ዝርዝሩን ልኳል። የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ጀኔራል ቶማስ ዲ ወልድሃውዘር ይህን የተናገሩት በጀርመን ስቱትጋርት ከተማ የሚገኘውን የእዙን ሰፈር ለጎበኘው የምስራቅ አፍሪካ የጋዜጠኞች ቡድን ነበረ። የቡድኑ አባላት ለሰነዝሩላቸው የተለያዩ ጥያቄዎች በሰጧቸው መልሶች እንዳመለከቱት በበላይነት የሚመሩት እዝ ዋና ስራው የአፍሪካ አህጉር እያንዳንዱ ሀገር የየራሱን የጸጥታና የደህንነት ጉዳይ በራሱ እንዲፈታ ማስቻል ነው። ከአጭር ጊዜ አኳያ እዛቸው በየቀኑ አሸባሪዎችን እንደሚገድል የተናገሩት ጄኔራል፣ ዋናውና የረዥም ጊዜ ግባችን ግን የአገሮቹን ደህንነትና ሰላም ዘላቂ ለሚያደርጉ የልማት ሥራዎች አስተዋጽኦ ማድረግ ነው ሲሉም ተናግረዋል። ከአሚሶም ጋር በሶማሊያ አሁን እዙ የሚያከናውነው ተግባር ከዚህ እንደማይለይ የገለጹት ጄኔራል ዋልድሃውዘር አልሸባብ እየተባለ የሚጠራው አሸባሪ ቡድን እስከሚቀጥለው የሶማሊያ ምርጫ ድረስ በፍጹም እንደሚሸነፍ ተናግረዋል። ዩናይትድ ስቴትስ በአብዛኛው ከአሚሶም ጋር የምታከናውነው ተግባር እነዚህን ሁነቶች ማስተባበር፣ አልሸባብን ከሶማሊያ ማስወጣት የሚሰነዘሩትን ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትነን ድል መተን የሶማሊያ ብሔራዊ የጸጥታ ኃይሎች እንዲቆጣጠሩት ማስቻል ነው እና አስቀድመን እንደጠቆምነው ይህ የሚከናወንበት ጊዜ እስከ መጪው የፌዴራል ምርጫ ማለትም እስከ 2021 ድረስ ነው። በተለይ በሶማሊያ ውስጥ እዛቸው ከሌሎች ተባባሪ ኃይሎች ጋር በጋራ በሚያከናውኗቸው ተግባራት የሚያጋጥም ዋና ችግር ምን እንደሆነም ጄኔራሉ ለጋዜጠኞች ዘርዘር አድርገው አስረድተዋል። በአሁኑ ጊዜ ካሉት ትልቅ ፈተናዎች መካከል አንዱ በሥልጠናው መርሃ ግብር የሚሳተፉትን ሀገሮች ሁሉ ጥረት በአንድነት ማሰባሰብና ማቀናጀት ነው። ምክንያቱም አንዳንዶቹ በተቋም ደረጃ ያሰለጥናሉ፣ አንዳንዶቹ ደግሞ በታክቲካዊ ደረጃ ያሰለጥናሉ እና እንደሚመስለኝ ካሉብን ፈተናዎች መካከል እነዚህ ሁሉ ጥረቶች ማዋሃድና ማቀናጀት ወደ አንድ አቅጣጫ እንዲሄዱ ማስቻል ነው። አንዳንድ ሰዎችን ከአፍሪካ እዝና ከተዋህደው የአፍሪካ ቀንድ ግብረ ኃይል ወደ ሞቃዲሾ በመላክ ይህንን ስራ እንዲያግዙ እናደርጋለን። ጋዜጠኞቹ በተለይ የአሚሶም ኃይሎችን በተመለከተ የተለያዩ መረጃዎችን እየጠቀሱ ሶማሊያን ለቀው ሊወጡ እንደሚችሉ በማስታወስ ምን ዝግጅት እንዳለም ጠይቀዋል። ጄኔራሉ የኋላ ኋላ ይሄ መሆኑ እንደማይቀር ተናግረው እርምጃው ግን ድንገተኛና እስከ ዛሬ የተገነባውን የሚያፈርስ እንደማይሆን ያላቸውን ተስፋ ገልጸዋል። ይህን ሂደት የተሳካ ለማድረግ እዛቸው እየሰራ እንደሆነም ጠቁመዋል። People need to prepare for that, and I think we've said on uh, numerous occasions that. The next <that uh, and the mi maslen saot lazzi zugidju mahon inor baqal. Buzugzem be mikatlo ba rotishi hay ande Somalia murcham be gult atasfoy ye miggeni egze gadab nam ye amisom ka Somalia muuta thegze guday monu gultano. ጥረቶች እየተካሄዱ ናቸው። በጠቅላላ ለማለት የምፈልገው አሚሶም ለዘላለም ሶማሊያ ውስጥ ሊኖር ይችላል ብሎ የሚጠብቅ ሰው የለም። የጸጥታ ችግሮች አሉ። የሶማሊያ የጸጥታ ኃይሎች ራሳቸውን ችለው ይህን ችግር ለመጋፈት ጊዜ ይፈልጋሉ። እንደሚመስለኝ ይህንን ሁሉ ይገነዘበዋል። ይህን የሽግግር ወቅትም በተቻለ ሁሉ አንዳችም እንቅፋት የሌለው እንዲሆን እየሰራን ነው። ጄኔራሉ አፍሪካ በህገወጥ መንገድ ሰዎችን የሚያዘዋውሩ የአደንዛዥ እጽ ነጋዴዎች በሰዎች የሚነግዱ ወንጀለኞች የጽንፈኛ አሸባሪዎች መተላለፊያና ምሽግ የሆነችው በሀገሪቱ የቆዳ ስፋት ምክንያት የመንግሥታት አስተዳደር የማይደርስባቸው መጠጊያዎች በመኖራቸው መሆኑንም ገልጸዋል። የችግሩ ምንጭ አንድ ብቻ እንዳልሆነም አስታውሰው፣ ሙሰኛ ሹማምንትም ሌሎቹ ችግሩን የሚያባብሱ ኃይሎች እንደሆኑ ገልጸዋል። የዩኤስ አፍሪካ ኮማንድ ወይም የዩኤስ አፍሪካ እዝ ከስድስቱ የዩናይትድ ስቴትስ መልክዓ ምድራዊ የጦር ኃይሎች እዝ አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደሚቀጥለው ዘገባ እናልፋለን። የኬንያ ጠቅላይ ፍርድ ቤት የፕሬዝዳንታዊ ምርጫ ውጤቱን ውድቅ ማድረጉ የፕሬዝዳንት ኡሁሩ ኬንያታን ደጋፊዎች ቅር ሲያሰኝ፣ የተቀናቃኛቸው የራይላ ኦዲንጋን ደጋፊዎች ደግሞ አስደስቷል። ሁለቱ ተፎካካሪዎች የፍርድ ቤት ውሳኔን ተከትሎ ወደ ምረጡ እንቅስቃሴ እንገባለን ነበር ያሉት። የኬንያው ፕሬዚዳንት ግን ውሳኔውን የሰጡትን የጠቅላይ ፍርድ ቤት ዳኞችን በመዝለፋቸው ከኬንያ የፍርድ ቤት ዳኞች ማኅበር ተወቅሰዋል። ገልሞ ዳዊት ከናይሮቢ ዘገባለሁ። በስድስት የኬንያ ዳኞች የተላለፈው የኬንያ የምርጫ ውጤት ውሳኔ በኬንያውያን ዘንድ ልዩ ስሜትን ፈጥሯል። የተቀናቃኙ የራይላ ኦዲንጋ ደጋፊዎች የምርጫው መደገም ፍትሃዊ የሆነ የምርጫ ዙር እንዲካሄድ ይረዳል በማለት የዳኞችን ውሳኔ በጸጋ ተቀብለዋል። ለዚህም አርብ ዕለት ውሳኔው በይፋ ሲነገር በኦዲንጋ የትውልድ ቦታ ኪሱሙ ከተማ እንዲሁም በተለያዩ የናይሮቢ ቦታዎች ነዋሪዎች ወጥተው ደስታቸውን ገልጸዋል። ብዙዎች ደግሞ የዳኞቹ ውሳኔ ያልተገመተ በመሆኑ ጉዳዩን በኬንያ አነጋጋሪ እንዲሆን አድርገዋል። ጆን ዶምቢ ናይሮቢ ውስጥ ዝቅተኛ ገቢ ያላቸው ሰዎች በሚኖሩበት ኪቤራ ሰፈር ነዋሪ ነው። በጣም ደስተኛ ነኝ የጠቅላይ ፍርድ ቤቱ ውሳኔ ምን ይሆን ብዬ ነበር ስጠብቅ የነበርኩት። ለምንድን ነው እኔ ራሴ የሰጠሁት ድምፅ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ። እነዚህ ሰዎች ድምፃችንን ሰርቀውብናል። ስለዚህ በጠቅላይ ፍርድ ቤቱ ውሳኔ በጣም ተደስቻለሁ። የኪቤራው ነዋሪ ዶምቢ አያይዞም በ2013 የኬንያ ምርጫ ጊዜ ጠቅላይ ፍርድ ቤቱ በጊዜው ተቀናቃኙ ራይላ ላቀረቡት አቤቱታ የማያሳምን ውሳኔ በመስጠቱ በእርግጥ ይህን ውሳኔ ይወስናል ብዬ አልጠበቅኩም ይላል። በተጨማሪም ይህ ውሳኔ ለሌሎች አፍሪካ ሀገሮች ራሱ የማንቂያ ደውል ነው በማለት አስተያየቱን ሰጥቷል። አብዲ ኢብራሂም ጉዮ በኬንያ ማርሳቢት ግዛት ተወልዶ ያደገ የ25 ዓመት ወጣት ነው። አብዲ በግዛቱ ማርሳቢት ውጤቱ በተሻረው ምርጫ እሁሩ ኬንያታ አሸንፈው የነበሩ ሲሆን፣ ምርጫ በድጋሚ ማካሄድ ለአገሪቱ ኢኮኖሚ እንቅስቃሴ ጥሩ አይደለም ይላል። ይህ በጣም ከባድ ውሳኔ ነው፣ ወደኋላ ስለሚመልሰን ማለት ነው። ምርጫ ሲደረግ እዚህ ሁሉም የንግድ ተቋማት ይዘጋሉ። ስለዚህ የኢኮኖሚ እንቅስቃሴ ይገታል ማለት ነው። ሰውም በቀላሉ ሥራ ማግኘት አይችልም። በኬንያ የፖለቲካ ሁኔታ ከየዕለቱ ኑሯችን ጋር በጣም ቁርኝት አለው። እኛ ብዙ የማርሳቢት ነዋሪዎች ብዙዎቻችን ጁብሊ ፓርቲን ነው የመረጥ ነው። ከ84 ፐርሰንት በላይ የሚሆኑት የማርሳቢት ነዋሪዎች እሁሩን ነው የመረጡት። ውሳኔው በጣም ነው ያስደነገጠኝ። እኛ በብዛት ወጥተን ድምፃችንን በመስጠት ነው ያሸነፍነው። ስለዚህ አሁን በድጋሚ ይካሄዳል የሚለው ውሳኔ ለእኛ ጥሩ ነገር አይደለም። እኛ ድምፅ ሌቦች አይደለንም። ጁብሊ ፓርቲ ብዙ ድምፅ አግኝቷል። ቢደገምም፣ ምንም ጥርጥር የለኝም፣ አሁንም እናሸንፋለን። አብዲ የኬንያ ጠቅላይ ፍርድ ቤት ዳኛ የወሰኑት ውሳኔ ባይወደውም በሀገሩ ኬንያ ከዚህ ቀደም ተሰምቶ ስለማያውቅ ዲሞክራሲ እንዲመሻሻሉ አስደስቶኛል ሲል ገልጸዋል። የጠቅላይ ፍርድ ቤቱ ዳኛ ዴቪድ ማራጋ ባለፈው አርብ ውሳኔውን ካስተላለፉ በኋላ ፕሬዚዳንት ኬንያታ ውሳኔውን ባንቀበልም እናከብረዋለን ሲሉ ለአገሪቱ ህዝብና ለደጋፊዎቻቸው አሳውቀው እንደነበር ይታወሳል። ያም ሆኖ ግን ዳኞችን የሚያጉድፍ ንግግር ሲያደርጉ በመሰማታቸው ከኬንያ የፍርድ ቤት ዳኞች ማህበር ወቀሳ ቀርቦባቸዋል። ብራያን ካይምባ የኬንያ ፍርድ ቤት ዳኞች ማህበር ኃላፊ ናቸው። ፕሬዚዳንት የሀገሪቱ ፕሬዝደንት የጠቅላይ ፍርድ ቤቱን ኃላፊና ሌሎች የሀገሪቱ ዳኞችን ተሳድበዋል። የኬንያ ህገ መንግሥት አንቀጽ 159 እዝባር አንድ የዳኝነት ኃላፊነት ለፍርድ ቤት እንደሆነ ያስቀምጣል። አሁንም ሕገ መንግሥቱ ፍርድ ቤት ነጻና ፍታዊ እንዲሆን ይደነግጋል። ስለዚህ በተለይ በፖለቲካው ውስጥ ያላችሁ ሰዎች የሕገ መንግሥታዊ ግዴታችሁን እየተወጡ ያሉ የፍርድ ቤት ዳኞችን መጎንተል፣ አላግባብ ስማቸውን ማጥፋት ፐርሶናል ፕሮፋይሊንግ እንድታቆሙ አሳስባለሁ። ትላንት የተቀናቃኙ ፓርቲ ናሳ አመራሮች በናይሮቢ ሁሩማ ሰፈር ከደጋፊዎቻቸው ጋር ሲወያዩ የኡሁሩ ኬንያታ ተቀናቃኙ ራይላ አሞሎ ዲንጋ አሁንም ድምጻችን እንዲሰረቅ አንፈቅድም፣ ስለዚህ የኬንያ ምርጫ ቦርድ አሁንም ማሻሻያ ያድርግ በማለት አሳስበዋል። ሁለተኛው ዙር ፕሬዚዳንታዊ ምርጫ የሚካሄደው በ60 ቀናት ውስጥ ሲሆን ተፎካካሪዎቹ በቅርቡ የምረጡን ዘመቻቸውን ይጀምራሉ። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ። የመጨረሻው የመጽሄት ክፍለ ጊዜ ዘገባ ላይ ደርሰናል። የበጎ ሰው ሽልማት ትናንት እሁድ ባካሄደው ስነ ስርዓት የፌስቱላ ሆስፒታል መስራች የሆኑትን ዶክተር ካትሪን ሐምሌንን ጨምሮ የላቀ አስተዋጽኦ ላበረከቱ 11 ሰዎች እውቅና ሰጥቷል። እስክንድር ፍሬው ዘገባ ልኳል። ከተቋቋመ በአጭር ጊዜ ውስጥ እውቅናና ተቀባይነትን ያገኘው የበጎ ሰው ሽልማት ዘንድሮም እቅዱን በማሳካት በየዘርፉ ጀግና ያላቸውን ሸልሟል፣ እውቅና የመስጠት ስነስርዓቱን አካሂዷል። ለኢትዮጵያ በጎ ያደረጉ የውጭ ሀገር ዜጎች በሚለው ዘርፍ ያሸነፉት አውስትራሊያዊቷ የፊስቱላ ሆስፒታል መስራች ዶክተር ካትሪን ሀምሊን ናቸው። ኢትዮጵያን አገራቸው፣ ዜጎቿን ወገናቸው አድርገው ለረጅም ዓመታት በአዲስ አበባ የኖሩት ከ45000 በላይ ኢትዮጵያውያን ሴቶችም እንዲረዱ ያደረጉት ዶክተር ካትሪን በኢንተርኮንቲኔንታል ሆቴል ከተሰባሰበው ታዳሚ የጠበቃቸው ጭብጨባና አድናቆት ከፍተኛ ነበር። በልዩ ልዩ ዘርፎች ያሸነፉ ሌሎች አስር ሰዎችም እንደዚሁ እውቅና ተሰጥቷቸዋል። በ15 ቋንቋዎች የተካሄደው የመሰረተ ትምህርት እንዲሳካ ያደረጉትን ጨምሮ በልዩ ልዩ የመማር ማስተማር ሂደቶች አስተዋጽኦ ማድረጋቸው የተገለጸው ማሞ ከበደ ሸንቁጥ በመምህርነት ዘርፍ ተሸልመዋል። በማህበራዊ ጥናት ዘርፍ ታዋቂው የአዲስ አበባ ዩኒቨርሲቲ ተመራማሪና መምህር ፕሮፌሰር ባህሩ ዘውዴ፣ በሳይንስ ዘርፍ ደግሞ ሲቪል መሐንዲሱ ኤሚሬተስ ፕሮፌሰር ንጉሤ ተበጀ የዘንድሮ ተሸላሚዎችን ተቀላቅለዋል። በአዲስ አበባ ዩኒቨርሲቲ በተባባሪ ፕሮፌሰርነት ያገለገሉት አንጋፋውና ሁለገቡ የጥበብ ሰው ተስፋዬ ገሰሰ በዘርፉ አሸናፊ ሆነዋል። በአድማጮች ዘንድ ከፍተኛ ተቀባይነት በነበረው የእሁድ ጠዋት የሬዲዮ ፕሮግራም ከ1973 እስከ 1977 ያደ ያደረገውን ከፍተኛ አስተዋጽኦ ጀምሮ ለግማሽ ምዕት ዓመት በጋዜጠኝነትና በሥነ ጽሑፍ ተወዳጅ ሥራዎችን ያበረከተው ንጉሴ አክሊሉ የጋዜጠኝነቱን ዘርፍ አሸንፏል። ጋዜጠኛ ንጉሴ ንጉሴ ከ1996 ዓ ም ጀምሮ በዚሁ በአሜሪካ ድምፅ ሬዲዮ በተባባሪ አዘጋጅነት እየሰራ እንደሚገኝም በሥነ ሥርዓቱ ላይ ተገልጿል። ከአገር አልፎ በዓለም ተወዳጅ ስም ያተረፉት የአፍሪካ ስፖርት ተመልካች በፍቅር የሚያነሳቸው ሞሮኮ ስታዲየም የሰየመችላቸው የኢትዮጵያ የስፖርት አባት ይድነቃቸው ተሰማ የአመቱ ልዩ ተሸላሚ ሆነው ተመርጠዋል። በሌሎች ዘርፎችም እንደዚሁ ከቀረቡት እጩዎች መካከል አሸናፊ ለሆኑት እውቅና ተሰጥቷል። በታዋቂው ጸሐፊ ዲያቆን ዳንኤል ክብረት አስተባባሪነትና በሌሎችም በጎ ፈቃደኞች ተነሳሽነት ከጥቂት ዓመታት በፊት የተጀመረው ሽልማት እነሆ ዘንድሮም ቀጥሏል። የተለያዩ ተሞክሮዎችን ለሚጠቅሱ አንዳንድ ወገኖች ይህ በራሱ ትልቅ ስኬት ነው። አስቸጋሪ ፈተናዎችን ተቋቁሞ እያለፈ ያለ ዲያቆን ዳንኤል ክብረት ይህንን ያብራራል። አንዱ ደጋፊዎች በኋላ ነው ሰዎች እየገባቸው መደገፍ የጀመሩት እንጂ እንዲህ አይነት ዝግጅቶችን የሚደግፉ ሰዎች ማግኘት በጣም ከባድ። ሁለተኛ የእኛ ሀገር የመዋቅራዊ አሰራር በጣም እንዲላሉ ነገሮች በጣም ፈታኝ ነው። ሶስተኛ ራሱ ባህሉ አንዳንዴ የማክበር ባህል ስለሌለን የሚከብሩ ሰዎች ትንሽ አርቲስት ወይም ስፖርተኛ ካልሆነ በስተቀር ሌሎችን ለማግኘት ራሱ አትችልም። ሰውም አያውቃቸው፣ ሚዲያውም እነሱ ላይ ስለሚያተኩር አሁን ሳይንቲስቶቹ ሌሎች ከየት ታገኛቸዋል? ታሪካቸውን ራሱ እንኳ ጉግል አድርገህ እንኳን ማታገኙ ነው ከራሳቸው ከሰዎቹ። ሰዎቹ ደግሞ ሲሰሩ ነው የኖሩት እንጂ ታሪክ እንኳን አያስቀምጡም እና ያ ደግሞ ሌላው ፈታኝ እነዚህ ናቸው ትልቆቹ ፈታኞቻችን። የወጡ የገቡ ዘርፎች አሉ ይመስለኛል። እስቲ አስታውሰኝ። ባለፈው አመት እነዚህ እነዚህ ነበሩ፣ ዘንድሮ እነዚህን አስወጣ እነዚህን አስገባ። ከነበረው ስፖርት ነው ዘንድሮ የሌለው። ለኢትዮጵያ በጎ የሰሩ የውጭ አገር ዜጎች የሚል ተካተዋል። ምክንያቱም ከኢትዮጵያውያን በላይ አንዳንድ ጊዜ ለኢትዮጵያ የሰሩ ብዙ የውጭ አገር ዜጎች አሉ እና እነሱ ተካተዋል። ሌላው እንዳለ ነው ዘንድሮ ስንት ዘረሰ ማለት ነው? ዘርፉ ለምሳሌ ከረጅም ዓመታት በፊት ብዙ ዓመት የሰሩ ሰውና በቅርብ የተቀላቀሉ በአንድ ዘርፍ ውስጥ አብረው ውጭ ሆነው ይቀርባሉ ለማለት ፈልጌ ነው። ለእኛ ትልቁ ነገር ከዚህ በፊት እንደነገርኩ አስተዋጽኦአቸው ነው። ነገር አንድ ሰው አምስት ዓመት ሊሰራ ይችላል። ያመጣው አስተዋጽኦ ግን አምስት ዓመት በሰራው ሰው ሊበለጥ ይችላል። ከዚህ በፊት አይተናቸው በጣም አንገፋ ሰዎች ውጣት በሆኑ ተበልጠው አይተናቸው። ለምን አስተዋጽኦ ነው። አንዳንድ እዚህ አጋጣሚ ፈጥሮልህ አንድ ቦታ ላይ ረዥም ዓመት ልትቆይ ትችላለህ። በመንግስት ኃላፊነት እኮ ሰላሳ ዓመት ልትቆይ ትችላለህ። ያ ማለት አንጋፋ ነህ ማለት አለ። ምናልባትም በሶስት ዓመት ውስጥ ትልቅ ለውጥ ያመጡ ሰዎች ግን ልታገኝ ትችላለህ። ውልና ማስረጃ ኢትዮጵያ ውስጥ የቀየረው ሰውዬ እኮ በተወሰነ ዓመት ሶስት አራት ወር ይፈጅ የነበረው መስሪያ ቤት ነው በሰላሳ ደቂቃ እንዲሆን ያደረገው ይህ ሰው በአንድ ዓመት የሰራው ስራ እኮ ሰላሳ ዓመት ድርጅቱን ከመራው ሰው የበለጠ ነው። አሁን ሁለቱን የምታወዳድረው በአስተዋጽኦአቸው ነው በተሰጠው እድል ነው እንጂ በኖሩበት ዘመን አይደለም። የኖሩበት ዘመን ለሰው ስራው መግለጫ ነ ባለፉት ሁለት ሽልማት ወቅቶች ያነሳሁትን ጥያቄ ላንሳ። ለመጨረሻ ጊዜ የመጨረሻ ጥያቄ ላደርገው ማለት ነው። ተቋማዊ ቅርጽ እንዲይዝ ጥረት እያደረግን ነው ብለኸኝ ነበር። ምን ላይ ትገኛላችሁ? የአገሪቱ ህግ እንዲህ አይነት ነገሮችን ለማስተናገድ ያለው በር በጣም ጠባብ በጣም ጠባብ። እንዲያውም እኛ ወደ ህጉም ህጉንም እየ መወትወት ጀምረናል። እነዚህን ቅርጽ የሚያካትት ነገር መኖር አለበት ወደሚለው ነሄድ ነው እንጂ ሊያካትት የሚችል የለም። በጣም ነው የማመሰግነው፣ ዲያቆን ዳንኤል ክብረት እንኳን ደስ አለ ግናለ የመጽሔት ክፍለ ጊዜ ዘገባዎቻችንን አጠናቀናል። በነገራችን ላይ የአዲሱ ባልደረባችንን ንጉሴ አክሊሉን ጨምሮ የተቀሩትን ተሸላሚዎች በሙሉ እንኳን ደስ ያላችሁ እንላለን። በጣም ጥሩ ነው፣ ድንቅ ነው። ንጉሴን ሲያነሳ ይሁድ ፕሮግራም ሲያነሳ አንዳታ ስቱዲዮ ገባ። በሀሳብ እሱን ታዴን፣ ነብሱን ይማ ታምራትን እ ትክክል ድንቅ ነው። መዋዘ ጥበባት ዳንኤል ክብረት ደግሞ ድንቅ ስራ እየሰራ ነው። በዚህ አጋጣሚ እሱንም በርታ እንላለን የዜናና የትንታኔው መጽሔት አስተያየትም ለዛሬ፣ አስተያየቶቻችሁ የሉንም። ነገር ግን መግቢያው ላይ እንዳልነው ዛሬ ዩናይትድ ስቴትስ ውስጥ ሌበር ደይ የሰራተኞች ቀን እየተከበረ ነው። እርግጥኔ እናንተ ስራ ላይ ነን፣ አዲሱ፣ እንዲሁም ብርሃን፣ እንዲሁም ጀስት። ወጣ ለማለት ፈልጌ ነበር። ቅድም እዚህ ኮንግረስ በታች ሙዚቃ የሚያደርጉ ሰዎች ካሉ ከአሁን በኋላ ይቻላል። ለዛሬ አሜሪካውያን በዓሉ የአሜሪካውያን ሰራተኞችን ለሀገራቸው ምጣኔ ሀብት ስላበረከቱት አስተዋጽኦ አክብሮት ለመስጠት ነው። በየአመቱ በመስከረም ወር የመጀመሪያው ሰኞ ዕለት ነው ይህ ቀን የሚከበረው በ1894 ዓ ም እንደ አውሮፓውያን አቆጣጠር ነው። ይህ እንዲሆን የተወሰነው የሰራተኛ ማህበራት ትግል አድርገው ነው። የበጋው ወቅት መጠናቀቁን የሚጠቁምም ነው ይህ በዓል። እንግዲህ እረፍት ላይ የከረም ከው አንተ ወንድሜ ታውቃለህ። የኔም እረፍት ተጠናቋል። አንድ ሙዚቃ እንጋብዛችሁና ወደ ሁለተኛው አጋማሽ እንዘልቃለን። አላባማ የተባለው የካንትሪ ሙዚቃ ባንድ ሰራተኞችን እያነሳ የሚያሞጋግስበት ነው። ፎርቲ አወር ዊክ ይላል። They strive, but the fruits of their labor are worth more than their pay, and it's time a few of them were recognized. Hello, Detroit auto worker, let me thank you for your time. You work a forty-hour week for a living, just to send it on down the line. Hello, Pittsburgh Still, mill workers, let me thank you for your time. You work a 40 hour week for a living, but just to send it on down the line. This is for the one who swings the hammer, driving home the nail, for the one behind the counter, ringing up the cell, for the one who You can see them every morning in the factories and the fields, in the city streets, in the quiet country towns. Working together like spokes inside a wheel, they keep this country turning around. Hello, Kansas, sweet Bill, farmer living you for Your time, you work a 40 hour week for a living, just to send it on down the line. Hello, Mr. in your cold miner, let me thank you for your time. You work a 40 hour week for a living, just to send it on down. ይህ የአሜሪካ ድምጽ ራዲዮ ጣቢያ ጥሩ ሙዚቃ ነው የመረጥ። አመሰግናለሁ። ለእኛ ለሰራተኞች የተመረጠ እርግጥ ነው። ከአሜሪካ ድምጽ ራዲዮ በ19ና በ25 ሜትር ባንድ የሚተላለፈውን ፕሮግራም ነው የምትከታተሉት። ወደ ሁለተኛው አጋማሽ ስንሸጋገር ሶሎሞን ክፍል የሚያዘጋጀውን የስፖርት ፕሮግራም እናገኛለን። እንደ ምናምሽታችሁልኛል የተከበራችሁ አድማጮቼ፣ በ1500 የዓለም ሻምፒዮኗ ኬንያዊቷ ፌስ ኪፒዬጎን በብራሰልሱ ዳያመንድ ሊግ ፍጻሜ ዋንጫ አነሳች። በእግር ኳስ ቤልጅየም ለዓለም ዋንጫ በሚደረገ የማጣሪያ ውድድር ከአውሮፓ የመጀመሪያዋ አላፊ ሆናለች። ከአፍሪካ ናይጄሪያ የማለፍ ዕድሏን አጠናክራለች። ሌሎች ዜናዎችም ይዣለሁ። አብራችሁኝ ቆዩ። የኬንያዋ አትሊት ፌዝ ኪፒየጎንና ለኔዘርላንድስ የምትሮጠው ኢትዮጵያዊቷ ሲፋን ሐሰን ከባድ ፉክክር ያሳዩበትን የብራሰልሱን 1500 ሜትር የፍጻሜ ሩጫ ውድድር ዜና ላስቀድም። ኪፒየጎን በዕለቱ አሸንፋ ስትጨርስ ያስመዘገበችው 3 ደቂቃ ከ54 04 ሴኮንድ ለስፍራው የዓመቱ ፈጣን ሰዓት ነው። 3 ከ5614 በማስመዝገብ የዓመቱን የዓለም ፈጣን ጊዜ የያዘችው ሲፋን ሐሰን ግን በሁለተኝነት አጠናቃለች። ሌላዪቱ ኬንያዊት ዊኒ ሸቤት ሦስተኛ። ይህ በሁለቱ አትሌቶች መካከል ለአስጨራሹ ፉክክር የተካሄደው ግን የንጉሥ ቤዱን ስታዲየም ዋና መብራት ተስተጓጉሎ ጄኔሬተሮች በከፊል መስጠት በቻሉት ብርሃን አማካይነት ብቻ እንደነበር ተዘግቧል። በወንዶቹ 110 ሜትር መሰናክል ሴርጌ ሹቤንኮቭ ከሩሲያ በ13.14 ሴኮንድ አንደኛ ሆኖ በዳያመንድ ሊግ የመጀመሪያውን ዋንጫ ወስዷል። በሴቶቹ 400 መሰናክል ደግሞ አሜሪካዊቷ ዲላላ ሞሐመድ በ53 ከ89 ድል ተቀዳጅታለች። የቼክ ሪፑብሊኳ ዙዛና ሄጅኖቫ ሁለተኛ። ባሎሎ በፍጻሜው 22 ሜትር ከ37 ወርውሮ በአንደኝነት ያጠናቀቀው አሜሪካዊው ዳርል ሂል ሆኗል። ሂል ከራሱ ሬኮርድ ግማሽ ሜትር ተጨማሪ በመወርወር ሲያሸንፍ ከ50,000 ዶላር ቼኩ በተጨማሪ ዋንጫ ወስዷል፣ አዲሱን ክብረ ወሰን አስመዝግቧል። የሂል ቀዳሚ ሬኮርዱ 21 ከ91 ሎስ አንጀልስ ላይ ያስመዘገበው እንደነበር አይዘነጋም። በመስክ ቴኒስ የ2017ቱ ዩኤስ ኦፕን በመካሄድ ላይ ነው። በወንዶቹ በዓለም ዝነኞቹ ሮጀር ፌዴረርና ራፋኤል ናዳል ሩብ ፍጻሜው ለመድረስ ከፍተኛ ትግል ይዘዋል። ካለፈው ሳምንት ጀምሮ ፍላሽንግ ሚዶ ኒውዮርክ እየተካሄደ ባለው በዚህ በዩኤስ ኦፕን በዓለም የታወቁ የሴቶቹም የወንዶቹም አትሌቶች ይገኙበታል። እያንዳንዳቸው አስራ ሰባት ጊዜ በዓለም ትላልቅ የተባሉትን ውድድሮች ያሸነፉት ፌዴረርና ናዳል ዛሬ ወሳኙን ግጥሚያዎቻቸውን ያደርጋሉ። ናዳል የዩክሬኑን አሌክሳንደር ዶሎግ ፓሎቭን ዛሬ፣ ፌዴረር ደግሞ ፊሊፕ ክሎሽራይባን ነገ ይገጥማሉ። በሴቶቹ ስሪናና ቪነስ ዊልያምስ ሁለቱም ለሩብ ፍጻሜው አልፈዋል። ዛሬ የቼክ ሪፑብሊካ ካሮላይና ሊስኮቫ ከአሜሪካዊቷ ጄኒፈር ብራዲ ጋር ትገጥማለች። ሊስኮቫ በዓለም ደረጃዋን ቁጥር አንድ ላይ ለማቆየት ከፈለገች ቢያንስ እስከ ፍጻሜው መድረስ ይጠበቅባታል። በእግር ኳሱ ስፖርት ዜና በስፋት የምመለከተው ሩሲያ በ2018 ዓ.ም እንደ አውሮፓውያን ዘመን አቆጣጠር የምታስተናግደውን የዓለም ዋንጫ ውድድሮች ማጣሪያና ውጤቶቻቸውን ይሆናል። የአፍሪካውን ላስቀድም። በኤምድብ ቱኒዚያ ኮንጎ ዲሞክራቲክ ሪፑብሊክን ሁለት ለአንድ፣ ከቢ ምድብ ናይጄሪያ ካሜሩንን አራት ለዜሮ ቀጥታ የማለፍ ዕድሏን ስታሰፋ፣ በዛምቢያ ሶስት ለአንድ የተረታው አልጄሪያ ማጣሪያውን ወድቋል ማለት ይቻላል። ከሲምድብ ሞሮኮ ማሊን እንዳልሆነ አድርጎ 6 ለ0 አይቮሪኮስት ጋቦንን ሦስት ለ0 አሸንፈዋል። ሞሮኮ ጥሩ የማለፍ ዕድል ይኖራታል። ከዲምድብ ቡርኪና ፋሶ ከመጀመሪያዎቹ ሁለት ግጥሚያዎች አራት ነጥብ ይዞና ከሴኔጋል ጋር እኩል 0 ለ0 ወጥቶ አንድ ነጥብ በማከሉ ከምድቡ የማለፍ ዕድሉን አስፍቷል። ኬፕ ቬርዴንና ደቡብ አፍሪካ ወደ ኋላ ናቸው። ከኢ ምድብ ዩጋንዳ ግብፅን አንድ ለዜሮ ሲያሸንፍ ጋናና ኮንጎ አንድ አቻ ሄደዋል። እና ወደ ሩሲያ የሚያመሩት የአፍሪካ ሀያላን ቡድኖች እነማን ሊሆኑ ይችላሉ? የካሜሩን አንበሶች ድክመታቸውን አሻሽለው ይመጣሉ ወይስ ናይጄሪያ አሁን የደረሰበትን ደረጃ ጠብቆ ይገኛል? ኮንጎ ዲሞክራቲክ ሪፑብሊክስ በምድቡ ከቱኒዚያ ጋር ተስተካክሎ መሄድ ይችል ይሆን? ከ1990 አውሮፓውያን ዘመን አቆጣጠር ወዲህ በዓለም ዋንጫ ያልታዩት የግብፅ ፈርዖኖችስ በመጪው ዓመትም በዩጋንዳ ልባቸው ተሰብሮ ይቀሩ ይሆን? በቅርብ ሳምንታት ጊዜ ውስጥ ይለይላቸዋል። ወደ አውሮፓ እንሻገር። በመግቢያ ላይ እንደ ገለጽኩት ከአውሮፓ እስካሁን ብቸኛዋ አላፊ ቡድን ቤልጅየም ናት። አስተናጋጇን ሩሲያን ተቀላቅላለች። ያውም ሁለት ግጥሚያ እየቀራት ነው። ቤልጅየም የዓለም ዋንጫ ማጣሪያውን ማለፏን ያረጋገጠችው በዚህ ሦስት ለዜሮ ግሪክን ባሸነፈችበት የትላንቱ ጨዋታም ሦስቱም ጎሎች የተገኙት በሁለተኛው 45 ደቂቃ ጨዋታ ወቅት ነው። ቬትሮገን ቀደሰ፣ ዚካ ሁለተኛውን፣ ሉካኩ ሦስተኛውን አገቡ። በዚህም ቤልጅየም የኤች ምድቧን በስምንት ነጥብ መምራት ቻለች። ገና ሁለት ጨዋታ እየቀራት ማለት ነው። የቤልጅየም ሬድ ዴቪልስ ማለፋቸው የታወቁትን ብራዚልን፣ ሜክሲኮን፣ ኢራንንና ጃፓንን ይቀላቀላሉ ማለት ነው። በነገራችን ላይ ትላንት በተካሄዱ ግጥሚያዎች ስዊዘርላንድ ከአውሮፓ ሻምፒዮኑ ፖርቱጋል የሦስት ነጥብ ቅድሚያ አለው። በሲምድብ ጀርመን ቼክ ሪፑብሊክን ሁለት ለአንድ፣ ኖርዌይ አዘርባይጃንን ሁለት ለዜሮ፣ ሰሜን አይርላንድ ሳን ማሪኖን ሦስት ለዜሮ አሸንፈዋል። ከኢምድብ ሞንቴኔግሮ ካዛክስታንን ሦስት ለዜሮ፣ ዴንማርክ ፖላንድን አራት ለዜሮ፣ ሩሜኒያ አርሜኒያን አንድ ለዜሮ ከኤፍ ምድብ ስኮትላንድ ሊቱዌንያን ሦስት ለዜሮ 0 ከጂ ምድብ አልቤንያ ሊሽተንስታይንን ሁለት ለዜሮ፣ መቄዶንያ እስራኤልን አንድ ለዜሮ፣ ስፔን ኢጣሊያን ሦስት ለዜሮ። የሌሎች ምድቦች ግጥሚያዎችም ተካሂደዋል። በዋናነት ፊንላንድ አይስላንድን አንድ ለዜሮ፣ ዩክራይን ቱርክን ሁለት ለዜሮ፣ ኔዘርላንድስ ቡልጋሪያን ሦስት ለአንድ፣ ፈረንሳይና ላክሰምበርግ እኩል ዜሮ የተለያዩበት ይጠቀሳሉ። ዛሬ አዘርቤጃን ከሳን ማሪኖ ጀርመን፣ ከኖርዌይ ፖላንድ፣ ከካዛክስታን ስኮትላንድ፣ ከሞልታ ነገ ደግሞ ኦስትሪያ ከጆርጂያ፣ የአየርላንድ ሪፑብሊክ ከሴርቢያ ይጋጠማሉ። በዚሁ ላብቃ። እንግዲህ የአድማጮቼ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም ደና ቆዩ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁ እንድትቆዩ በድጋሚ እንጋብዛለን። አሁን አፍሪካ ነክ ርዕሶች በኮንጎ ዲሞክራሲያዊ ሪፐብሊክ ያለው ቪሩንጋ ብሔራዊ ፓርክ ትልልቅ የንግድ ተቋማትና በሕገ ወጥ ተግባር የተሰማሩ ሰዎችን ዓይን የሳበ ከፍተኛ የተፈጥሮ ሀብት አለው። ከቅርብ ጊዜያት ወዲህ ደግሞ በአካባቢው ጥበቃ ተግባሩ የተሰማሩ ታዋቂዎች በተከታታይ ተገድለዋል። ይህ ሁኔታ ታዲያ ታሪካዊ ፓርኩንና የአቀፋቸውን የተፈጥሮ ሀብቶች ለመጠበቅ የሚታገሉት ቡድኖችንና ኪንሻሳን ማሳሰቡ አልቀረም። የአሜሪካ ድምፅ ነባር ተንታኝ ጄፍሪ ያንግ በብሔራዊ ፓርክ ስላለው የኃይል ተጠቃሚነት ተግባርና ታሪካዊውን ቦታ ለመጠበቅ ስለሚደረገው ጥረት አጠናቅሯል። አዳነች ፍሳዬ ለዚህ ለአፍሪካ ነክ ርዕሶች ተጠቅማበታለች በተባበሩት መንግስታት፣ የትምህርት የሳይንስና የባህል ድርጅት የአፍሪካ ጉዳይ ኃላፊ ኤድመን ሞካላ ስለ ኮንጎው ብሔራዊ ፓርክ ምርጥነት አብራርተዋል። ቬሩንጋ ፓርክ ልዩ ነው። የእሳተ ገሞራ ሰንሰለቶችና ከማንኛውም አፍሪካ ውስጥ ያሉ ፓርኮች የላቀ የተለያዩ አይነት ብዛ ህይወትን ያቀፈ ነው። ቬሩንጋ ብሔራዊ ፓርክ በምስራቅ ኮንጎ ዲሞክራሲያዊ ሪፑብሊክ የተመሰረተው ከዘጠና ዓመታት በላይ በፊት ነው። በአህጉሪቱ የመጀመሪያው ፓርክ ነበር። የቬሩንጋ የተፈጥሮ ውበት ልዩ በመሆኑ በጭላዳዎች፣ በዝሆኖች፣ በሌሎችም ውብ የዱር አራዊቶች የተካነ ነው። የቬሩንጋ ፓርክ ውበትና የተፈጥሮ ሀብት እንዳለ ሆኖ ግን ችግርም አልተለየውም። ከሁለት ዓመታት በፊት ከአካባቢው ነዳይ ዘይት የማውጣት አደጋ ተደቅኖበት ነበር። ደግነቱ አልተገፋበትም። ይሁንና ሌሎች ችግሮችም እንዳልተለዩት ግሎባል ዊትነስ የተባለው መንግስታዊ ያልሆነ ድርጅት ባለስልጣን ቢሊኬት ገልጸዋል። ክሬግ ሾሊ የአፍሪካ የዱር እንስሳት ተቋም ባለስልጣን ናቸው። ቬሩንጋ ላይ የሚሊሻ ቡድኖች የነዳጅ ዘይት ፍላጎት ያላቸው ሰዎችና የአካባቢው ባለስልጣኖች ተዳምረው የብሔራዊ ፓርክ ደህንነትን ለመጠበቅ በሚታገሉት ወገኖች ላይ ሽብር እየፈጠሩ ናቸው። የሽብሩ ተግባርም በቀላል የሚገመት አይደለም። ከሁለት ሳምንታት በፊት ገደማ ሦስት ተጨማሪ የታጠቁ የፓርኩን ደህንነት የሚጠብቁ ሰዎች እንደተገደሉ የቬሩንጋ ባለሥልጣኖች አስታወቁ። ባለፈው ሐምሌ ወር ደግሞ አንድ ሌላ ጠባቂ ተገደለ። ካለፉት 20 ዓመታት ወዲህ 160 የሚሆኑ የፓርኩን ደህንነት በመጠበቅ ተግባር ላይ የተሰማሩ ታጣቂዎች ሕይወታቸውን አጥተዋል። ጠባቂዎቹ የአፍሪቃ እንቁ የሆነው ፓርክ የተፈጥሮ ሀብት እንዳይዘረፍና ተቆፍሮ እንዳይወጣ፣ የዱር አራዊቶች እንዳይገደሉ ሲታገሉ የኖሩ ናቸው ሲሉ የአፍሪቃ የዱር አራዊት ጥበቃ ተቋም ባለሥልጣን ክሬግ ሾሊ አስገንዝበዋል ብዙዎች ከሩዋንዳና ከኡጋንዳ የሆኑ ሽምቅ ተዋጊ ቡድኖች በመላው አካባቢው ጫና ያሳድራሉ መላው አካባቢው ለአስርተ ዓመታት ያህል ግጭቶች አልተለዩትም አሁንም ያው ነው ስለሆነም እዛው አካባቢ ያለውን ብሔራዊ ፓርክን የሚጠብቁት ዘበኞች በየዕለቱ ህይወታቸውን አደጋ ላይ ጥለው ነው የሚሰሩት። ለአካባቢ ጥበቃ ከሚታገሉት ወገኖች ብዙዎቹ የኮንጎ ዲሞክራሲያዊ ሪፑብሊክ ትልቁ መሰረት ከጉዞ ከሆቴሎችና ከመሪዎች ገቢ የሚያስገኘው የጎብኚዎች መስህብነት ነው ይላሉ። እነዚህ ሁሉ በአካባቢው ለሚኖሩ ማህበረሰቦችም ገቢ ያስገኛሉ። ኬንያና ሌሎች የአፍሪካ ሀገሮች ኢኮኖሚያቸውን ለማዳበር በተሳካ ሁኔታ የተጠቀሙት ይህን ሞዴል ነው። ችግሩ ግን የተረጋጋ ሁኔታ በሌላቸው አካባቢዎች ጎብኚዎች ደፍረው አይሄዱም። ስለሆነም በቪሩንጋ አካባቢ ሰላምና መረጋጋት እንዲኖር ማድረግ ወሳኝ ነው። በዓለም አቀፍ የተፈጥሮ ጥበቃ ማህበር የኒዘርላንድስ ባለስልጣን ቲና ላይን ምን ማድረግ እንደሚያስፈልግ አብራርተዋል። ካለፈው ጥር ወር አንስቶ የኮንጎ ዲሞክራሲያዊ ሪፐብሊክ መንግስትና የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ለምስራቃዊ ኮንጎ የማረጋጋት ኃይል መስርተው አብረው መንቀሳቀስ ጀምረዋል። እነዚያን የሚሊሻ ቡድኖች ለመቆጣጠር ሲሉ በቪሩንጋ ክልል ከብሔራዊ ፓርክ ጠባቂ ኃይሎችም ጋር አብረው እየሰሩ ናቸው። ብሔራዊውን ፓርክ የሚጠብቁት ታጣቂዎች በትንሽ ቡድኖች ተከፋፍለው ብቻቸውን ስለሚጠብቁ ለደፈጣ ጥቃት ይጋለጣሉ። አሁን ግን አጥቂዎቹን ከሩቅ ሆነው ለመቆጣጠር የሚያስችላቸው በርቀት ቁጥጥር የሚሰራ ድሮን ማለት ሰው አልባ አይሮፕላን ቀርቦላቸዋል። ፓሪስ ያሉት የዩኔስኮ ባለስልጣን ኤድመንድ ሙካላ ያብራራሉ። የብሔራዊ ፓርክ ጠባቂዎች የተራቀቁ መሳሪያዎች ላሏቸው ዘራፊዎች እንዲጋለጡ ከማድረግ ይልቅ ድሮኖቹን እንደ አማራጭ መፍትሄ ልንጠቀም እንችላለን። በዚህ መልክ የዘበኞቹን ሕይወት ማትረፍ ይቻላል። ቪሩንጋ ብሔራዊ ፓርክ በዩኔስኮ የተመዘገበ የዓለም ቅርስ እንደመሆኑ መጠን በባለ ድርሻዎች ሁሉ በዓለም ቅርስነት እንክብካቤ ሊደረግለት ይገባል ሲሉ ሞካላ አስገንዝበዋል። አድማጮች፣ ስለ ቪሩንጋ ፓርክ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ቀጥሎ የጤና ፕሮግራም ይቀርባል። አዘጋጅና አቅራቢ ሰሎሞን አባተ። በሰኔ አጋማሽ አካባቢ አንስቶ በበርካታ የአማራና የትግራይ ክልሎች ወረዳዎች አጣዳፊ ተቅማጥና ትውከት ተቀስቅሶ የብዙ ሰው ሕይወት ጠፍቷል፣ በመቶዎች የሚቆጠሩ ሰዎችን አሳምሟል። የክልሎቹ የጤና ኃላፊዎች በወረርሽኞቹና እየተሰጡ ባሉ ምላሾች ላይ ለዝግጅት ክፍሎቻችን የሰጧቸውን ቃሎች ዘግበናል። እንዲህ አይነት ወረርሽኞች ከመቀስቀሳቸው በፊትም ሆነ በአጠቃላይ የጤና ጉዳዮች ላይ ለሕዝብ የቅድሚያና ወቅታዊ መረጃ እንዲደርስ ለማድረግ መገናኛ ብዙሃን ያላቸው ድርሻ መተኪያ የሌለውና ምናልባትም የበዛውን ጥፋትና ጉዳት ማስቀረት የሚችል እንደሆነ ይታመናል። በኢትዮጵያ የጤና ጥበቃ ተቋማት በጤና ጉዳዮች ላይም የሚሰሩ መንግስታዊ ያልሆኑ እንዲሁም ዓለም አቀፍም ድርጅቶች ለመገናኛ ብዙሃን ያንን ያህል ክፍት አይደሉም እየተባሉ ይወቀሳሉ። እንዲያውም አንዳንዶቹ መረጃ እንዳይሰጡ መከልከላቸውን በግልጽ ይናገራሉ። የጤና መረጃ ጉዳይ እጅግ የተማከለና የጠበቀ ቁጥጥር የሚደረግበት እስኪመስል ስጋትና ማመንታት አለባቸው። ከመንግሥታዊው ኢትዮጵያን ሄራልድ ጋዜጣ ዋና አዘጋጅ ሞላ ምትኩ ጋር በዚህ ጉዳይ ላይ ውይይት ጀምረናል። ሞላ ራሱም በጤና ጉዳዮች ላይ ይጽፋል። መረጃም በማግኘት በኩል እንዳልከው ችግሮች አሉ። ችግሮቹ የሚመነጩት አንደኛ ያው ህገ መንግስቱ መረጃ የማግኘት መብት በተገቢ መንገድ ያስቀመጠ ቢሆንም ከተቋም ተቋም ይለያያል። ከተቋም ተቋም ካሉ ግለሰቦች ወይም ኃላፊዎች የአቅም ጉዳይ እና ተነሳሽነትን ጭምር፣ እንደገና ደግሞ ጉዳዩን በተገቢ መንገድ ለሚዲያ መግለጽ ምን ያህል ጠቀሜታ እንዳለው ከመረዳት አንጻር የተለያዩ ችግሮች እንዳሉ አንተም ቀደም ስትጠቅሰዋል። ይህንም ግን ሚዲያው በተለያዩ አጋጣሚዎች ይህንን በማያደርጉ ተቋማት ላይ አስፈላጊ ሁኔታ እንዲወሰድ የሚጠይቅበት ሁኔታም እንዳለና በዚህ ዙሪያም በተለያዩ ጊዜ ኮንፈረንሶች መንግስትና ባዘጋጃቸው ላይ ኮንፈረንሶች ላይ እንደዚህ የሚነሱ ሀሳቦች ነበሩ። መንግስት ቁርጠኝነትን ይገልጻል። በተለየ ጊዜ ሚዲያው ነፃ መረጃም በነፃነት ማግኘት እንዳለበት ነው የሚገልጸው። መንግስት ዞሮ ዞሮ ግን አፈጻጸም ላይ የሚስተዋሉ ችግሮች እንዳሉ ነው የምረዳው። ስለዚህ እንዳልከው ክፍት ያልሆኑ ተቋማት ሊኖሩ ይችላሉ። ይሄ ግን የራሱ የሆነ ምክንያት ሰዋለሁ ማለት ነው። ጋዜጠኞችን ራሳቸውን በህግ አንጻር ስታየው ግን እንዳጠቃላይ በአገር በሀገር ደረጃ እንደ ህግ ከህግ አንጻር ስታየው አሁን እንደ ጋዜጠኛ መረጃ የማግኘት ያው መብቱ የተረጋገጠ ነው፣ ህጉ ይፈቅዳል እና እነዚህ ተቋማት ግን አንድም የአቅም ተቋማት የሚኖሩ ወይንም እዛ አካባቢ ያሉ ሰዎች የአቅም ክፍተት ሲኖርባቸውና በራስ የመተማመን ችግር ችግረው ያላቸው ካሉ ለሚዲያው ራሳቸውን አቬይለብላ ያደርጉ እዚያ አንጻር ነው እንጂ እንደ አጠቃላይ እንደ ችግር ታይቶ የሚወሰድም አይደለም። ምክንያቱም እንደ ችግር ነው የምንለው ከሆነ ሙሉ በሙሉ የመረጃ ነፃነት መብት ባይኖር ነበረና አተገባበር ላይ ያሉ ችግሮች ይመስለኛል። ሳ እንሱ እኮ ነው ዋናው እኮ እንቅፋትም እኮ የሚሆነው ህጉ የህጉ መኖርና ለመኖር ህጉ ኖሮ ካልተሰራበትና እንደ ልቡ ጋዜጠኛው መረጃ ማግኘት ካልቻለ ምንድን ነው የህጉ መኖር ትርጉም? ያንን መረጃ ያልሰጠው ባለስልጣናት ካልተጠየቀ እና የሰው ሕይወት እየጠፋ በወረርሽኝ የሚሆን በምን ለሰው መረጃ ማድረስ ባለመቻሉ ወይም ሌሎችን ማንቃት ባለመቻሉ የሰው ሕይወት እየጠፋ ዝም ከተባሉ ይሄንን መረጃ አንቀው የሚይዙ ባለስልጣናት የህጉ መኖር ትርጉም ምንድን ነው? ሌላኛው አቶ ሞላ ወደ አንተ እዚህ ላይ አሁን ለምሳሌ እንደ ጋዜጠኛ ይህንን መረጃ እዛ ሂዶ ቦታው ላይ ተገኝቶ ያለውን የህብረተሰቡ ችግር አይቶ መርምሮ በደንብ ህብረተሰቡን አናግሮ በትክክል ሚያውነት ጠብቆ ኤቲካል የሆነ ስራዎችን የሚሰራ ጋዜጠኛ ካለ ክስት ነው፣ መንግስት ብዙ የሚያደርስበት የለም። አሁን ለምሳሌ እኔ አሁን የትም ሂጄ የራሴ የሙያዊ ክፍተት ወይንም ደግሞ ያለሁበት ተቋም አቅም ጉዳይ ካልሆነ በስተቀር ወረሽኝ በሚከፈትበት ጊዜ ሁኔታው ጋር እጄ ያለውን ተጨባጭ ሁኔታ አይቼ ሪፖርት ለማድረግ የሚያግደኝ በህግም በተዘዋዋር የሚያግደኝ ነገር የለም። ይሄ መሰረታዊ ነገር ነው። ስለዚህ ህጉ አለ፣ ህጉ የሚተገበርበት እንትን አለ። ግን ያን ለመተግበር እኔም ወይንም ሌላውን ጋዜጠኛ ያን ለመተግበር የማያስችሉት ነገሮች ይኖራሉ። የአቅም ጉዳይ፣ የራሱ የሙያ ክፍተት እና ሌሎችም ችግሮች እንዳሉ ግንዛቤ ውስጥ ማስገባት ጥሩ ነው። የምመጣበት ጥያቄ ነበር ይሄ በእናንተስ በራሳችሁ በኩል ለምሳሌ አሁን አቶ ሞላ አንተ የአንድ ትልቅ መንግስታዊ ጋዜጣ ዋና አዘጋጅ ነህ። ከአንተ ጋር የሚሰሩ ባልደረቦችህ ጋዜጠኞች፣ ቀድሞ ማሳውቅ እንዲችሉ ህብረተሰቡን ማንቃት ማስተማር እንዲችሉ የምታደርጉት ነገር ምንድን ነው? በጤና ላይ ለጤና ጋዜጠኞች የምትሰጡት ትኩረት ምን ያህል ነው? ምን ያህል የጤና ዘጋቢዎች ናቸው? ስለ ወባ ስለ ኤድስ ስለ ቲቢ ስለ አጣዳፊ ተቅማጥና ትውከት፣ ሌሎችም ህጻናትን ለምሳሌ የሚያጠቁ በሽታዎች፣ ከእድሜና ከአኗኗር ሁኔታ ጋር የተያያዙ ህመሞች እንደ ስኳር አይነት፣ እንደ ደም ግፊት አይነት፣ ሌሎች እንደ አልዛይመርስ፣ እንደ ፓርኪንሰንስ፣ እንደ ኤፒለፕሲ አይነት የህመም አይነቶች፣ የአእምሮ ጤና ወይም የስነ ልቦና ድጋፍ የሚያስፈልጋቸው ችግሮች እንደ ስኪትሶፍሬኒያ አይነት ወይም ደግሞ እንደ ድብርት ወይም ዲፕሬሽን፣ እንዲህ አይነት የጤና መታወክና ሌሎችም ብዙ፣ ዝርዝሩ በጣም ብዙ ነው የሚሆነው። በጤና ውስጥ ያለና እንዲህ ደህንነትን የጤና ሁኔታዎች ጋዜጠኞቻችሁ፣ ሪፖርተሮቻችሁ እንዲያውቁ በጤና ግንኙነት ወይም ሄልት ኮሚኒኬሽን ላይ የተሻለ እውቀት እንዲኖራቸው የምትሰሩት ስራ አለ ወይ? እናንተ እንደ ዋና አዘጋጅ ነው አሁን የምጠይቅህ። እንግዲህ በእርግጥ ይህንን ጥያቄ በቀጥታ ከመመለስ በፊት አንድ መናገር የምፈልገው አለኝ። እዛ ላይ አሁን ይሄ እነዚህ ጉዳዮች በሚመለከት አጠቃላይ የጤና ጉዳይ ዘገባ በሚመለከት በርካታ ሚዲያዎች ኢትዮጵያ ውስጥ የህትመት ሚዲያዎች አምድ ያላቸው፣ የብሮድካስት ሚዲያዎች ደግሞ የስርጭት ሰዓት ያላቸው ሚዲያዎች አሉ። እነዚህ ሚዲያዎች በእቅዳቸው ላይ ሜይንስትሪም አድርገው በእቅዳቸው ላይ አካተው የጤናን ጉዳይ በእቅድ ይዘው የሚዘግቡና በየጊዜው የሚያስተላልፉ ናቸው። ስለዚህ እነዚህ ሚዲያዎች የተሻለ ስራ ይሰራሉ ብዬ እገምታለሁ። አሁን ወደ ጠየቀኝ ጥያቄ ስመለስ ደግሞ የኢትዮጵያን ሄራል በሳምንት ስድስት ቀናት የሚታተም ነው። ስድስቱን ቀናት ላይ ሶሳይቲ የሚል አምድ አለው። ይሄ ሶሳይቲ አምድ በእርግጥ ጤናን ጉዳይ ብቻ ያካተተ ሳይሆን ሌሎችም ከማህበረሰቡ ጋር ከህብረተሰቡ ጋር የተያያዙ እሾዎች ጉዳዮች የሚዘግብ ነው እና በዛ አንድ ላይ ጋዜጠኞች በጤና ጉዳይ እንደ አስፈላጊነቱ የተለያዩ ዘገባዎች የሚያቀርቡበት ነው። ይሄ ማለት በዜና ትንታኔ፣ በመጣጥፍም ህብረተሰቡን ለማስተማር የሚሰሩ ስራዎች አሉ። ከዛም ባሻገር በዜና አንድ ላይ የሚከሰቱ ነገሮች ከጤና ጋር የተያያዙ፣ በተለያዩ የጤና ጉዳዮች ላይ የሚዘገቡ ዘገባዎች አሉ። እዚህ ላይ ግን እኔ ጋዜጠኞችን በጤናው ዘርፍ የማሰልጠን ሁሉም ሚዲያዎች ትኩረት ሰጥተው እና ቅንጅት ፈጥረው አንድ ዓላማ ለመምታት ወይም ይህንን የጤናን ጉዳይ ስኬታማ ለማድረግ የመስራት ይህንም ደግሞ በየጊዜው አፈጻጸሙ የጠራና በጤናው ዘርፍ የተቀናጀ የሚዲያ ዘገባዎችን የማድረግ እዛ ላይ ክፍተት አለ ብዬ ገምታለሁ። ወደ እኔም መራው ሚዲያ ስንመጣ ይሄ በቅድ የምንይዘበት ሁኔታ አለ። በጤናው ዙሪያ አጠቃላይ የአገሪቱ የጤና ክንውኖችን በሚመለከት የህብረተሰ በየጊዜው የሚያጋጥሙ የጤና ችግሮችን በሚመለከት በአመታዊ ዕቅድ እና በየስድስት ወሩ ዕቅድ የምናወጣቸው ነገሮች አሉ። ከጤናው አንዱ የማህበራዊ ኢሹ አድርገን ስለምንይዘው ማለት ነው። እና በተለያዩ የአቀራረብ ፎርሞች የሚቀርብበት ሁኔታ አለ። ግን የሚጠበቀው ያህል የሄድኩ የሄድ ነው የሚል ግምት የለኝም። አቶ ሞላ ምትኩ የኢትዮጵያን ሄራልድ ዋና አዘጋጅ ለሰጠህኝ ማብራሪያ በጣም በጣም አመሰግናለሁ። እኔም በጣም አመሰግናለሁ። አድማጮች፣ ፕሮግራማችንን ከማጠቃላችን በፊት አጠር ያሉ ዜና አሉን። በሳውዲ አረቢያ መንግስት አገር ውስጥ በስደት ላይ ያሉ ብዙ መቶ ሺዎች ኢትዮጵያውያንን ለማስወጣት ያለውን እቅድ እንዲገታ ሁማን ራይትስ ዎች የተባለው የሰብአዊ መብት አስከባሪ ድርጅት አሳስቧል። ከዚያ የሚመለሱ ኢትዮጵያውያን በአለው መንግስት ሰቆቃና እስራት እንደሚደርስባቸው የአፍሪካ ቀንድ ተመራማሪ ተናግረዋል። ይሁንና የኢትዮጵያ መንግስት በሚመለሱ ስደተኞች ወይም ፍልሰተኞች ላይ ምንም አይነት ሰቆቃ አይፈጸምም፣ እንዲያውም ወደየአካባቢያቸው በስነስርዓት እንደሚሸኙ ማሳወቁ አይዘነጋም። የኬንያ ብሔራዊ ምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ ያደረገውን የድምፅ አሰጣጥ የሚተካ አዲስ ፕሬዝዳንታዊ ምርጫ እንደ አውሮፓ አቆጣጠር በመጪው ጥቅምት 17 ቀን ሊያካሄድ ቀጠሮ ይዟል። ዜናው አበቃ። አድማጮች፣ ዝግጅታችን በዚሁ ሊጠናቀቅ ነው። አንድ ሙዚቃ እናሰማና ወደ ትግርኛ ስርጭት እንሸኛችኋለን። ተጀምሯል ሙዚቃው እንደምታውቀው ምንም አልጠራጠርም